በኢትዮጵያ ላለፉት ስድስት ወራት በመላው አገሪቱ ጸንቶ የቆየው የአስቸኳይ ጊዜዋጅ ለተጨማሪ አራት ወራት መራዘሙ የተነገረው ትናንት ነበር። ገዢው ኢህአዴግና ተባባሪዎቹ ሙሉ ለሙሉ የተቆጣጠሩት የሕዝብ ተወካዮች ምክር ቤት ውሳኔውን እንደሚያሳልፈው የተጠበቀ መሆኑን በማህበራዊ መገናኛ ብዙዎች አስተያየት ሰጥተውበታል። አስቸኳይ ጊዜዋጁ ከመራዘሙ አንድ ቀን ቀደም ብሎ ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባጭሩ መድረክ የተሰኘው የተቃዋሚ ፓርቲ እና ከሌሎች ተቃዋሚ ፓርቲዎች ጋር ሲያከናውን የነበረውን ቅድመ ድርድር ውይይት ማቋረጡን ገልጧል። ፓርቲው ካቀረባቸው ቅድመ ሁኔታዎች መካከል በአስቸኳይ ጊዜ አዋጁ ስር ሆኖ ከአባላቱና ከደጋፊዎቹ ጋር መወያየት ስለማይቻል አዋጁ ይነሳ የሚል ነበር። ከማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን አሰባስበናል። አብራችን ቆዩም። የአስቸኳይ ጊዜ ዋጁ በኢትዮጵያ ለሚቀጥሉት አራት ተጨማሪ ወራት መራዘሙ ይፋ ሲደረግ በበርካታ የማኅበራዊ መገናኛ ዘዴ ተጠቃሚዎች ዘንድ ብዙም ያልተጠበቀ ሆኖ አልታየም። ወርቄ መርፌ ቁልፍ በሚል የትዊተር አድራሻ የቀረበ ጽሑፍ ይህን ያመለክታል። አስቸኳይ ጊዜ ዋጁ ተራዘመ ብላችሁ ስለምን ታለቃቅሳላችሁም? ለ26 ዓመት ኖራችሁበት የለምን አለ ስሙን የረሳሁት ፈላስፋ ይላል። የመርፌ ቁልፍ ጽሁፍ ሲሞን አለባቸውም ከመርፌ ቁልፍ ጋር ተመሳሳይነት ያለው በእንግሊዝኛ የቀረበ ጽሁፍ በትዊተር አስነብቧል እንግዲህ አስቸኳይ ጊዜዋጁ ለአራት ወራት ተራዝሟል እናስ መንግስት ለዚህም ማሳመኛ አግኝቶለት ይሆን 25 ዓመት የአስቸኳይ ጊዜ ዋጅ የሲሞን መልእክት ነው ሊያና ተፈሪ ደግሞ በዚህም አለበዚያ ኢትዮጵያ ውስጥ ዜጎች መብት የላቸውም አምባገነኖቹ ከአስቸኳይ ጊዜ ዋጁ በፊትም ያሻቸውን ሲያደርጉ ነበር ከዚያም በኋላ ቢሆን ተመሳሳይ ነው አራት ነጥብ ብላለች። የአስቸኳይ ጊዜ አዋጅ በአደጋ ጊዜ የሚደነገግ ጊዜያዊ አዋጅ መሆኑን በማጣቀስም ካድሬዎቹ የገባቸው አልመሰለኝም በማለት የአስቸኳይ ጊዜ አዋጅ የእንግሊዝኛ ትርጓሜን ከትዊተር ጽሑፏ ጋር አያይዛለች። ዳዊት እንየው የአስቸኳይ ጊዜ አዋጁ መራዘም በንግድ በአገር ጉብኝትና በመዋለ ንዋይ ፍሰት ላይ መዘዙ ብርቱ መሆኑን ጽፏል። ዘካሪያስ ኃይሉ በትዊተር ገጹ ላይ ፖል ሼም የተባለ ሰው ያቀረበውን የትዊተር መልእክት በማያያዝ የአስቸኳይ ጊዜ አዋጅ በኢትዮጵያ አዲስ የተለመደ ነገር ሆኗል ሲል አስነብቧል። የፖል ሼም ትዊተር ሁሉም ነገር በጣም ጥሩ ከሆነ ታዲያ ኢትዮጵያ የአስቸኳይ ጊዜ አዋጁን ማስረዘሟ ስለምን ሲል ይጠይቃል። ከፖል ትዊተር ጋር የዩናይትድ ስቴትሱ ዋሽንግተን ፖስት ጋዜጣ መልእክት አብሮ ተያይዟል። ጋዜጣው በጽሁፉ ያወጣው ርዕስ ምንም እንኳን ከውጭ ጸጥታ መስፈኑ ቢታይም ኢትዮጵያ የአስቸኳይ ጊዜ አዋጁን አራዘመች ይላል። ቀደም ሲል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የገዢው ፓርቲ አባላት ብቻ በሚገኙበት ምክር ቤት ቀርበው ባሰሙት ንግግር የአስቸኳይ ጊዜ አዋጁ ስለመነሳት አለመነሳቱ በተደረገ ጥናት 82 በመቶ የሚሆነው የጥናቱ ተሳታፊዎች አዋጁ በከፊልም ሆነ ሙሉ ለሙሉ እንዲቀጥል ምላሽ ሰጥተው ነበር ብሏል። እሸት ሆማቄኖ በፌስቡክ ገጹ በጥናት በተረጋገጠው መሰረት ተራዘም አይደል? ድሮንም የና አባይ ፀሐዬ ጥናት መሬት ጠባ ትልም እኮ ሲል አጠር ያለ መልእክት አስፍሯል። በዶቼቬሌ የፌስቡክ ገጽ ላይ ከቀረቡ አስተያየቶች መካከል የተወሰኑትን እንመልከት። አይን አለም ኪዳኔ አይደለም፣ ስድስት ወር ለምን አስር ዓመት አይሆንም? ለሰላም እስከሆነ ድረስ የእናንተ ሪዮት ዓለም ወደ ነበረችበት አዘቅት ማስመልስ ነው። ህዝባችን ነክቷል። የሸወዳችሁት ይበቃል። አውሮፓ ተቀምጠህ መለፍለፍ ናና አካፋና ሙዶሻ ይዘ አገርህ አልማ ብላለች። ራስ መስፍን ደግሞ ኢትዮጵያ ላይ በስውር ከታወጀ 25 ዓመት ሞልቶታል፣ በገሃድ ከታወጀ ስድስት ወር ሲል አጠር ያለ አስተያየት ጽፏል። አብዱረስ ቀዊ ሲያት አዋጁ ምንም አይነት አሉታዊም ሆነ አዎንታዊ ተጽዕኖ የለውም ባይ ነው። ከአዋጁ በፊትም ሆነ በኋላ ይገላሉ፣ ያስራሉ፣ ይደበድባሉ፣ ያፍናሉ፣ ወዘተረፈ ሁሉንም ኢሰብአዊ ድርጊት ይፈጽማሉ። ምኑንም ከምንም ማነጻጸር አይቻልም። ሁሉም ያው ነው። ለማስመሰል ያህል በውጭ ዜጎች ላይ ልዩነት ሊኖረው ይችላል የሚል አስተያየት አክሏል። የአስቸኳይ ጊዜ አዋጁ መራዘምን በተመለከተ ምን ጥያቄ ያለው መቀጠል አለበት። ሰላም አግኝተናል ያለው ደግሞ ጌታ ጉልበት የተባለ የፌስቡክ ተከታታይ ነው። አዋጁን በክፉም ሆነ በደጉ ለማስተንተን እኮ መጀመሪያ ነጻነት ሊኖረን ይገባ ነበር። የደላው ሙቅ ያኝካል። በቃል ኪዳን አምባዬ የተሰጠ አጭር አስተያየት ነው። አቡቸሮ ሜጋ ነጻነት እንሻለን ብሏል። ኤልያስ አያሌው ጦርነትም ተፈጥሯዊ አደጋም ሳይኖር ሕዝብ ጥያቄ ስላስነሳና ብጥብስ ስለተከሰተ አስቸኳይ ጊዜ አዋጅ መታወጁ ራሱ የስርዓቱን ድክመት ወይንም ጸረ ዲሞክራሲ ለመሆን ሳይጠየቁ ቀጥቅጦ ለመግዛት ያለን ፍላጎት ያሳያል ብሏል። አስተዋይ መሪ ቢኖር ባለፉት ስድስት ወራት ሁለት ነገሮች ሊወሰዱ ይችሉ ነበር ሲልም ያብራራል። አንደኛ በወቅቱ የተነሳውን ተቃውሞና ስርዓት አልበኝነት ማስቆም፣ ሁለተኛ በስድስት ወራት ውስጥ ዘላቂ የመከላከል እርምጃዎችን ጎን ለጎን በመውሰድ ወደ ተለመደው ሰብአዊ መብቶችን ሳይሸራረፍ ማክበር ወደሚፈቅደው ህገ መንግስታዊ ስርዓት መመለስ። ግን አሁን ያለን መንግስት ወይ አምባገነንነት ተመችቶታል ወይም ደግሞ አቅመቢስ ሆኗል ሲል መልእክቱን አጠናቋል። የአስቸኳይ ጊዜ ዋጁ ለአራት ወራት መራዘሙ ከመገለጡ አንድ ቀን ቀደም ብሎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ባጭሩ መድረክ ከኢህአዴግና ከተቃዋሚዎች ጋር የሚያደርገውን ቅድመ ውይይት ድርድር ማቋረጡን አስታውቋል። ይህን በተመለከተ በዋትሳፕ የደረሱንን የድምፅ መልእክቶች እናስከትላለን። ሚና አካል እንዳይገባ የፈለገበት የራሱ የሆነ አካሄድ አለው። ይህ አካሄድ ደግሞ ሰዎቹን ወስዶ ለማሰር እንጂ ለሌላ ጉዳይ አይደለም። መደራደር ካለበት አንድና በአንድ እንትን መደራደር ይችላል፣ መነጋገር ይችላል አንድ ሰው ሁኔታ የሌለው በቂ ጉዳይ የሌለውን ነገር ስለምንድን ነው መነጋገር የሚችለው? ጥፋቱ እኛ ነኝ ነው የሚል ወይስ ይቅርታ ነኝ ነው የሚል ወይስ አይደገምም በሚል ነው የሚል ነው የሚወያዩ። ሰዎቹን አስረዋል። ሰዎቹን አባሯል። ያስቀመጣቸው የራሶች ሰዎቹ የሌላ ፓርቲዎች ምን እንደሆኑ ምን የሚታወቅ ነገር የለም። ዋና ዋና ሰዎች የሉም። ስለምንድን ነው የሚደራደር? የኢትዮጵያ ህዝብ ጡጦ እየጠባ የሚቀመጥ ይመስለዋል። እንጃ መቼ እንደሆነ መጨረሻው ማየት ይፈልጋለሁ። ይህኑ አስተያየት ቻው። የፖለቲካ ፓርቲዎችና የኢህአዲግ አመራር የሚስማሙ ከሆነና አንድ የሚሆኑ ከሆነ ለሀገሪቱ አንጻራዊ ጥቅም አለው ብዬ አስባለሁ። እንደኔ ማን ምን ካላችሁኝ የአዲግ አሁን በጣም በዚህ ሰዓት በጣም ዲክታተር ከሆኑ እየሆኑ ካሉ ፓርቲዎች ውስጥ አንዱ እየሆነ መጥቷል። በጣም እየጎላ መጥቷል። በቃ ለምን ምን ያህል ዲክታተር እንደሆነ ሰው አውቋል። በቃ ያው አንገቴ እንደፍቼ ልኑር የሚለውን ነገር ነው እንጂ ሰው በእርግጥ ዝም የሚባልበት ሂደን ላይ አይደለንም። ያለ ነው ሂድ ዝም የሚባልበት ስቴጅ ላይ አይደለንም ያለ ነው። በቃ ግን ያው ለመኖር ያክል በሚል ነው። ኢህአዲግ አሁን ይህንን ነገር ማሻሻል የሚችለው ከነዚህ ፖለቲካ ፓርቲዎች ጋር ተስማምቶ ጎን ለጎን ሆነው ለምሳሌ አሁን እንደ ባለፈው ጊዜ ረብሻ የሚነሳ ከሆነ ኢህአዲግ ደግሞ እንደዚህ አይነት ከባድ እርምጃ ወስዶ ሰው የሚጨፈጨፍ ወይም ሰው የሚገል ከሆነ እነዚህ ተቃራኒ ፓርቲዎች እስካሉ ድረስ ይሄ ነገር አይከናወንም፣ ሰብአዊ ጥሰትም አይኖርም። የዛን ጊዜ ለምን ይቃወማሉ? ከጎን እስካሉ ድረስ ደግሞ ተቃዋሚ ፓርቲዎችም ተው ይሄ ነገር አይሆንም የሚለውን ነገር ያስቀምጣሉ ማለት ነው። ኢህአዲግም የሚሰማቸው ከሆነ ማለት ህብረተሰቡን እያስቸገረ ያለው ወይ ግንቦት ሰባት አይደለም፣ ወይ ኦነግ አይደለም። እኛ ነው በዚህ ሰዓት እያስቸገርን ያለ ራሱ በራሱ ራሱ ራሱ ላይ የፈጠሩ ቴንሽን ነው። እኛንም ቴንሽን እየሆነብን ያለው ኢህአዴግ ራሱ ማለት ነው። ኢትዮጵያ ተቃዋሚዎች ና በኢህአዴግ ያለው ድርድር ያው ሳይካሄድ በመቅረቱ እንደገና እንደው ማድረግ ከተቃዋሚዎች እንዳገለለ ተነግሯል። እንደው ተቃዋሚዎች እንዲካም ካልሆነ በስተቀር እንደው ቢተውት ይቻለኛል እንደኔ ማለት ነው። በኢትዮጵያ ህዝብ ምንም ለውጥ እንደማያመጡ በተደጋጋሚ እየተነገረ ነው። ኢህአዴግም ራሱ ባለፈው ምርጫ አስታውቋቸዋል፣ ምንም አማራጭ የላችሁም ብሎ በራሱ አንደበት ተነግሮ ነበር ማለት ነው። ስለዚህ ድርድር ብለው ኢህአዴግ ጋር ባይደራደሩ ግን እንደኔ ጥሩ ይመስሎ ይታየኛል ማለት ነው። ኢህአዴግና ተቃዋሚ የፖለቲካ ፓርቲዎች ሊያደርጉት ላቀዱት ድርድር የሶስተኛ ወገን አደራዳሪ አስፈላጊነት ላይ መስማማት ተስኗቸዋል። ይደረጋል ተብሎ የሚጠበቀው ድርድር ላለፉት 26 ዓመታት በኢህአዴግ ቁጥጥር ስር በቆየው የኢትዮጵያ ፖለቲካ ላይ አንዳች ለውጥ የማምጣት አቅም ይኖረው ይሆን በሚል ላቀረብነው ጥያቄ ከተሰጡ አስተያየቶች መካከል ኢዮብ ብርሃነ ተቃዋሚ ፓርቲዎች የሉም፣ አሯሯጮች እንጂ። እውነተኛዎቹማ አስቸኳይ አዋጅ አውጆ ንጹሐን በግፍ ከሚገድል ከሚያስር አውሬ ስርዓት ጋር ቁጭ ብለው አበል ለማግኘት አይኳትኑም ነበር። መቶ በመቶ አሸንፈናል ካሉ ለምን ውይይት ይጠራሉ? ብሏል። ዮሐና አብርሃም ደግሞ ተቃዋሚ ፓርቲ ብሎ የሰበሰባቸው አንዳችም ተጽዕኖ መፍጠር የማይችሉትን ነው። እንደ ማዘናጊያ ወይም ለዕድሜ ማራዘሚያ እየተጠቀመባቸው ነው ስትል በረከታማን ምንም ለውጥ አይመጣም መድረክ መውጣቱ ልክ ነው። የቀሩትም ባይደራደሩ ይሻላል የሚል መልእክቱን አስፍሯል። እንዳለ ትዕዛዙ ደግሞ መከባበር ቢኖር ሁሉም ቀላል ነበር። ግን ምን ያደርጋል፣ ተቃዋሚዎች በነጮች ነው የሚያምኑት። እድሜ ለኢህአዴግ ሁሉንም ላመጣው ግላዊ ሀሳብን ትታችሁ የህዝብን ፍላጎት ተከተሉና ተወያዩ ብሏል። አብያ ነጋ ድሮም ድርድሩ ለገዢው ፓርቲ ጊዜ መግዣ እንጂ ትክክለኛ መፍትሄ ፍለጋ አይደለም የሚል አስተያየት ሰጥቷል። ከመድረክ በተጨማሪ ሰማያዊ ፓርቲ ከትናንት በስቲያ ከቅድመ ድርድሩ መውጣቱ ተዘግቧል። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺነኝ መልካም ጊዜ ጤና